የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25ና በ31 ሜትር ባንድ በአጭር ሞገድ እንዲሁም በኢትዮ ሳት ከዋሽንግተን ዲሲ የሚተላለፈው የአማርኛ ፕሮግራም አሁን ጀመረ።

ሰላም፣ ጤና ይስጥልን የተከበራችሁ አድማጮች። የቅዳሜ ህዳር 17 2015 ዓመተ ምህረት ምሽት ፕሮግራማችንን ይዘን ቀርበናል። ከዓለም ዙሪያ በተጠናቀሩ ዜናዎች እንከፍታለን። በርከት ያሉ ዘገባዎችና ቅንብሮች አሰናድተናል። በኦሮሚያ ባሌ ዞን ሶስት ወረዳዎችና ሶማሌ ክልል ውስጥ ደግሞ ሊበን ወረዳ ውስጥ በተነሳ የኮለራ ወረርሽኝ

ሀያ ሰው መሞቱን የመንግስታቱ ድርጅት የሰብአዊ አገልግሎቶች ማስተባበሪያ ቢሮ ኦቻ አስታውቋል። ይህንን አብይ ርዕሳችን አድርገናል። ፕሪቶሪያ ላይ የተፈረመው የሰላም ስምምነትና ናይሮቢ ኬንያ ላይ የተከናወነውን የአፈጻጸም ስምምነት በተመለከተ የዩናይትድ ስቴትስ የቀድሞ የአፍሪካ ጉዳዮች ረዳት የውጭ ጉዳይ ሚኒስትር አምባሳደር ቲቦር ናዥና

በኢትዮጵያ የቀድሞ የዩናይትድ ስቴትስ አምባሳደር እና የደቡብ ሱዳን ልዩ መልእክተኛ አምባሳደር ዶናልድ ቡስ ለቪኦኤ የሰጡትን ቃለ መጠይቅ ለምሽቱ ይዘናል። ሌሎችም በተለያዩ ርዕሶች ላይ የተዘጋጁ ቅንብሮች አሉን። አብራችሁን እንድታመሹ በአክብሮት እንጋብዛለን። የዓለም ዜና ይቀድማል።

እንደምናመሻችሁ፣ አድማጮች ዜናውን የማሰማችሁ ስመኝሽ የቆየ ነኝ። የሶማሊያ ጦርና አጋር የጎሳ ሚሊሺያዎች በማዕከላዊ ሸበሌ ክልል ባካሄዱት ወታደራዊ ጥቃት

ቢያንስ 100 የአልሻባብ ተዋጊዎች መግደላቸውን የሀገሪቱ የመረጃ ሚኒስትር ዛሬ አስታወቀ። ከቀናት በፊት በደቡባዊ የሀገሪቱ ክፍል በታችኛው ሸበሌ ሌሎች 49 የአልሻባብ ታጣቂዎች መገደላቸውን አስታውቀው ነበር። የመረጃ ምክትል ሚኒስትር የሆኑት አብዱራህማን ዩሱፍ አብደላ ለጋዜጠኞች በሰጡት መግለጫ ወታደራዊ ጥቃቱ የተካሄደው ታጣቂው ኃይል በክልሉ የመንግስት ኃይሎች ላይ ጥቃት ለመሰንዘር እያካሄዱት የነበረውን የመጨረሻውን ዝግጅት

ለማደናቀፍ ነው ብለዋል። የሶማሌ ፕሬዝዳንት ሐሰን ሼክ መሐመድ ከነሐሴ ወር ጀምሮ በዩናይትድ ስቴትስ እና የጎሳ ሚሊሺያዎች ድጋፍ የተቀናጀ ጥቃት መክፈታቸውን ተከትሎ አልሻባብ ከፍተኛ ጫና እየደረሰበት መሆኑ ተገልጿል።

የኡጋንዳ ባለስልጣናት ባለፉት አስር ቀናት ውስጥ አዲስ የኢቦላ ቫይረስ ኢንፌክሽን አለመከሰቱን ቢያስታውቁም ሀገሪቱ የቫይረሱን ስርጭት ለመገደብ ትምህርት ቤቶች ለገና በዓል ከሚዘጉበት ሁለት ሳምንት ቀድመው እንዲዘጉ ወስናለች። አርብ ዕለት ሁሉም በኡጋንዳ የሚገኙ ትምህርት ቤቶች ተማሪዎች ወደ የቤታቸው እንዲመለሱ ያደረጉ ሲሆን መንግስት ውሳኔውን ያሳለፈው በሀገሪቱ 55 ሰዎችን ህይወት የቀጠፈውን የኢቦላ ወረርሽኝ ለመቆጣጠር መሆኑን ገልጿል።

በኡጋንዳ ጤና ሚኒስቴር የክስተት አዛዥ የሆኑት ሌተናንት ኮሎኔል ሄነሪ ኪዮቤ ለአሜሪካ ድምጽ በስልክ ሲናገሩ ሀገሪቱ አሁን ያለችበት ሁኔታ ተስፋ ሰጪ ቢሆንም የሚወሰዱ ጥንቃቄዎች ግን በከፍተኛ ሁኔታ መቀጠል አለባቸው ብለዋል። በኢቦላ ቫይረስ ወረርሽኝ ምክንያት ወደ ኡጋንዳ የሚጓዙ ጎብኚዎች ቁጥር በከፍተኛ ሁኔታ የቀነሰ ሲሆን የሀገሪቱ ፕሬዚዳንት ዩወሪ ሙሴቬኒ ባለፈው ሳምንት ለሀገራቸው ህዝብ ባደረጉት ንግግር ቱሪስቶች ጉዟቸውን መሰረ

መቅረዛቸው አላስፈላጊ ነው ብለዋል። በዚህ ወር መጀመሪያ እስካለው ጊዜ ድረስ ኡጋንዳ ገዳይ በሆነው እና የሱዳን ዝርያ በመባል የሚታወቀው የኢቦላ ቫይረስ የተጠቁ 141 ሰዎች መኖራቸውን አረጋግጣለች።

በጣሊያን ኢሺያ ደሴት የጣለው ከፍተኛ ዝናብ ባስከተለው የመሬት መንሸራተት ስምንት ሰዎች መሞታቸውን ባለስልጣናት አስታወቁ። በደሴቱ ከሚገኙ ስድስት ከተሞች አንዱ በሆነው ካሳሚቾላ ቴርም በደረሰው የጭቃ ማዕበል ቢያንስ አንድ ቤት የተዋጠ ሲሆን በርካታ መኪናዎችን ገፍቶ ወደ ባህር ከቷቸዋል። በአንደኛው መኪና ውስጥ የነበሩ ሁለት ሰዎችን ግን ማዳን ተችሏል። እስካሁን ባለው መረጃ አንድ አዲስ የተወለደ ህጻንን ጨምሮ አስራ ሶስት ሰዎች የደረሱበት

አልታወቀም ባለስልጣናት በደሴቱ ሌሎች ከተሞች የሚኖሩና የመሬት መንሸራተት ጉዳት ያላደረሰባቸው ሰዎች በቤታቸው እንዲቀመጡ ሲሉ ጠይቀዋል ኢሽያ በእሳተ ገሞራ የተፈጠረች በታይሬኒያ ባህር ውስጥ የምትገኝ ደሴት ስትሆን ከኔፕልስ በ30 ኪሎ ሜትር ርቀት ላይ ትገኛለች እንደ አውሮፓውያን አቆጣጠር በ2017 በካሳ ሚቾላ ቴርም የደረሰው የመሬት መንቀጥቀጥ የሁለት ሰዎችን ህይወት አጥፍቶ ነበር

የአውሮፓ ህብረት ሚኒስትሮች አዲስ የስደተኞች እቅድ አጸደቁ። የስደተኞች አዳን ጀልባን በተመለከተ በጣሊያን እና በፈረንሳይ መካከል የተነሳ ውዝግብን ተከትሎ የአውሮፓ ህብረት የስደተኞችን አቀባበል በተሻለ ሁኔታ ለማስተባበር ያስችላል ሲል ያወጣውን እቅድ የአውሮፓ የሀገር ውስጥ ሚኒስትሮች ተቀብለውታል። በዚህ ወር መጀመሪያ ጣሊያን መንግስታዊ ባልሆነ ድርጅት የሚተዳደረውን መርከብ በመመለስ የባህር ህግን ጥሳለች ስትል ፈረንሳይ ክስ ያቀረበች ሲሆን

ይህም ፖለቲካዊ አወዛጋቢ በሆነው ጉዳይ ላይ የአውሮፓ ህብረት አዲስ የቀውስ ንግግር ብራስልስ ላይ እንዲያካሂድ አስገድዶታል። የጥገኝነት ጠያቂዎች ቁጥር እንደ አውሮፓውያን አቆጣጠር በ2015 እና በ2016 ከነበረበት እጅግ ያነሰ ቢሆንም በሁለቱ ሀገራት የተፈጠረው አለመግባባት 27ቱ የህብረቱ ሀገራት ጥገኝነት ጠያቂዎችን እኩል ለመከፋፈል የደረሱበትን ስምምነት አፍርሷል። በዚህ ወር መጀመሪያ በቀኝ ዘመን መሪው ጆርጂያ ሜሎኒ

የሚመራው የጣሊያን መንግስት

የኖርዌይ ባንዲራ የያዘች መርከብ በሜዲትራኒያን ባህር ከመስጠም የዳኑ 234 ስደተኞችን ይዛ እንዳትገባ ከልክሏል። በዚህም ምክንያት ኦሽን ቫይኪንግ የተሰኘችው መርከብ ወደ ፈረንሳይ በማቅናቷ ቀደም ሲል በጣሊያን መሄጃ ያጡ 3500 ጥገኝነት ጠያቂዎችን እንድትወስድ የተደረሰውን ስምምነት ጥሳለች ሲሉ የፈረንሳይ ባለስልጣናት ለሮም አቋም ቁጣ ያዘለ ምላሽ ሰጥተዋል። አዲሱ የአውሮፓ ህብረት እቅድ ህገወጥ ስደተኞች በህገወጥ

አዛዋሪዎች መርከብ እንዳይሳፈሩ አስቀድሞ ለመከላከል ብራስልስ ከቱኒዚያ፣ ሊቢያና ግብጽ ጋር አብራ እንድትሰራ የሚያስችል ነው። አድማጮች ለሰዓቱ የያዝናቸው ናቸው ዜናዎች እነዚህ ናቸው። ከቀሪዎቹ የቅዳሜ ምሽት ዝግጅቶቻችን ጋር መልካም ቆይታ

የዓለም ዜናዎቹን አደመጥን። በ22 በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በኢትዮ ሳት እስከ 3 ሰዓት በሚዘልቀው የቅዳሜ ህዳር 17 ፕሮግራማችን በርከት ያሉ ቅንብሮችን ይዘንላችኋል። የምሽቱ ዋና አዘጋጅ ጽዮን ግርማ ስትሆን ከአቀናባሪያችን ከብርሃን ኃይሉ ጋር አብሬያችሁ የማመሸው ቆንጅ ታየነኝ። አብራችሁን ቆዩ።

በኦሮሚያ ባሌ ዞን ሶስት ወረዳዎችና ሶማሌ ክልል ውስጥ ደግሞ ሊበን ወረዳ ውስጥ በተነሳ የኮሌራ ወረርሽኝ ሀያ ሰው መሞቱን የመንግስታቱ ድርጅት የሰብአዊ አገልግሎቶች ማስተባበሪያ ቢሮ አስታውቋል። ባለፉት ጥቂት ወራት ከግማሽ ሚሊዮን በላይ ሰው ለወረርሽኙ መጋለጡን ቢሮው ትናንት ባወጣው መግለጫ አመልክቷል። በሌላ በኩል ግን የሞተው ሰባት ሰው እንደሆነና

በርበሬ ወረዳ ውስጥ ለታመሙት ሕክምና እየተሰጠ መሆኑን የባሌ ዞን ጤና ጽህፈት ቤት ገልጿል። ይህ በዚህ እንዳለ በምስራቅ ባሌ ዞን ጊንኤር ወረዳና ጊንኤር ከተማ እንዲሁም ምዕራብ ወለጋ ውስጥ ኩፍኝ መቀስቀሱም ታውቋል። ምዕራብ ወለጋ ውስጥ ያለው የጸጥታ ችግር በአካባቢዎቹ ተከስቷል የተባለው የኩፍኝ ወረርሽኝ እንዲባባስ ምክንያት መሆኑና ክትባት ለማድረስና ለመስጠትም አስቸጋሪ ሁኔታ መፍጠሩን

ነዋሪዎችና ባለስልጣናት ለቪኦኤ ተናግረዋል። ገልሞ ዳዊትና ናኮር መልካ ተከታትለውታል። ዘገባውን ዳዊት እንደሚከተለው አቀናጅቶ ያቀርበዋል። በምስራቅ ኦሮሚያ ባሌ ዞንና በአጎራባቹ የሶማሌ ክልል ሊበን ዞን የተከሰተውና ከሶስት ወራት በላይ የዘለቆ የኮሌራ ወረርሽኝ ለ20 ሰው ሞት ምክንያት መሆኑን የመንግስታቱ ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ ያስታወቀው ትላንት ለሶስተኛ ጊዜ ባወጣው መግለጫ ነው።

ወረርሽኙ በባሌ ዞን አራት ወረዳዎች ውስጥ 41 ቀበሌዎችን ማዳረሱን ቢሮው አመልክቷል። ይህ የባሌ ዞን ጤና ጽህፈት ቤት ኃላፊ አቶ ሰይፈድን መሐመድም ወረርሽኙ መከሰቱን ለቪኦኤ አረጋግጠው የሞተው ሰው ቁጥር ሰባት መሆኑንና ከአንዱ ወረዳ በስተቀር በሌሎቹ መቆጣጠራቸውን ተናግረዋል። እንደ ዞናችን የኮሌራ ወረርሽኙ ተከስቶ የነበረው በአራት ወረዳዎች ባሉ ሀያ ሁለት ቀበሌዎች ውስጥ ነው።

እስከ ትናንትና ድረስ 327 ሰዎች በበሽታው ተጠቅተዋል። አሁን በጉራ ዳሞሌ፣ ደሎመናና ሃረና ቡሉቅ ወረዳዎች የተከሰተው የበሽታ ወረርሽኝ በቁጥጥር ውሏል። ነገር ግን በበርበሬ ወረዳ አሁንም በሽታው አለ። የሰዎችን ሞት በተመለከተ አሁን በፊት ከተመዘገበ ውጭ ቅርብ ጊዜ የተመዘገበ ሞት የለም። ይህንን ወረርሽኝ በቁጥጥር ለማድረግ ከዓለም ጤና ድርጅት ከጤና ጥበቃ ሚኒስቴርና ከቀይ መስቀል ጋር አብረን እየሰራነን

በበርበሬ ወረዳ ማገገሚያ ውስጥ ሶስት ሰዎች ተለይተው ሕክምና የተሰጣቸው መሆኑን የገለጹት አቶ ሰይፈርድን ወረርሽኙን ፈጥኖ መቆጣጠር ያልተቻለው በነዋሪዎች የጥንቃቄ ጉድለትና ከፍተኛ የእንቅስቃሴ መጠን በመኖሩ መሆኑን አመልክተዋል። ለህብረተሰቡና ለጤና ባለሙያዎች ትምህርትና ስልጠና እየተሰጠ መሆኑንም አስረድተዋል።

በምስራቅ ባሌ ዞን ግኒር ወረዳና ግኒር ከተማ ደግሞ ባለፉት ሶስት ሳምንታት ውስጥ የኩፍኝ ወረርሽኝ መከሰቱን የዞኑ ጤና ጽህፈት ቤት ኃላፊ አቶ ረጋሳ ጋዲሳ ለአሜሪካ ድምጽ ገልጸዋል። አና ለማን ረከነ ጅራ አና ግኒር መጋላ ግኒር ጅራ አሁን በግኒር ወረዳና በግኒር ከተማ አካባቢ ነው በሽታው እየታየ ያለው። በግኒር ከተማ ሶስት ሰዎች፣ በግኒር ወረዳ ደግሞ ሀያ ሁለት ሰዎች ናቸው በህክምና ላይ የሚገኙት።

አሁን በሽታውን ለመቆጣጠር ከአስራ አምስት ቀን በኋላ ወረርሽኙ በፊት በተከሰተባቸው ወረዳዎች ጭምር ውስጥ ክትባት ለመስጠት እየተዘጋጀንን። ነገር ግን አሁን በሽታው አልፎ አልፎ መከሰቱ የማይቀር ነው ማለት ነው። አቶ ረጋዛ ከሶስት ወራት ወዲህ በዞኑ እየተከሰተ ያለው ወረርሽኝ በመጀመሪያ አካባቢ ለ14 ሰዎች ህልፈተ ህይወት ምክንያት መሆኑንም አክለው ተናግረዋል።

በሌላ በኩል ደግሞ በኦሮሚያ ክልል ምዕራብ ወለጋ ዞንም ኩፍኝ መታየቱንና ብዙ ህጻናትን መግደሉን ነዋሪዎች ተናግረዋል። በጸጥታ ችግር ምክንያት በምዕራብ ወለጋ ዞን ቆንዳላ ወረዳ ውስጥ ላለፉት ሁለት ዓመታት የኩፍኝ ክትባት አለመሰጠቱን ሁለት ልጆቻቸው በኩፍኝ እንተያዙባቸው በስልክ የገለጹት በያን ሁሴን የሚባሉ የአካባቢው ነዋሪ አመልክተዋል። ከወጋ ለማቴ ኢሚቶኮ ሞ ጋዶ

አንደኛው ሁለት ዓመቱ ነው። ሌላኛው ልጄ ደግሞ ዘጠኝ ወሩ ነው። ሁለቱም ታሟዋል አፋቸው ውስጥ ቆስሏል። ምግብም መውሰድ አይችሉም። ጤና ጣቢያ ስለሌለ፣ ክሊኒክ ውስን ናቸው። የሞቱ ህጻናትም አሉ። እዚህ የጸጥታ ሁኔታም ጥሩ ስላልሆነ፣ ሆስፒታልም ስለሌለ ተቸግረናል። ልጆቻችን ክትባት ቢያገኙ ጥሩ ነበር። በአንድ ክሊኒክ ውስጥ እንደሚሰሩ የገለጹት የጤና ባለሙያ ስለ ሁኔታውና እየሰጡ ስላሉት ድጋፍም እንዲህ ይላሉ።

ህፃናት ዋነገእንሁ ለህክምና ይመላለሳሉ። የሚሞቱም አሉ። ስለበሽታው በስታው ስናጥና በፊት ክትባት ይሰጣቸው ነበር። አሁን ግን የለም። እኛ እንግዲህ አንቲባዮቲክ ነው የምንሰጣቸው የሚድኑም የማይድኑም አሉ ክሊኒካችን ውስጥ

ሁለት ህጻናት ሞተዋል። ከህብረተሰቡ የሰማነው ደግሞ በአንድ ሳምንት ብቻ የሞቱት ወደ ሰላሳ ህጻናት ይሆናሉ። ቆንዳላ ውስጥ ህጻናት በኩፍኝ ስለመሞታቸው እንደማያውቁ የተናገሩት የኦሮሚያ ጤና ቢሮ ምክትል ኃላፊ አቶ ድረጅ አብደና ቢሮው ለመከላከል እየተንቀሳቀሰ እንደሆነ አመልክተዋል።

ገባ ተሰና ሞቲ ብሰ ሳኔ ረጋነውቀኝከብና ገሮ ዋቲ ገባ ሰንከቦች በሚላከው ሪፖርት ሰዎች ስለመታመማቸው መረጃ አለን። ነገር ግን ሞትን በተመለከተ ሪፖርት የለኝም። እንደ ኦሮሚያ ክልል በተለይ ኩፍኝን በተመለከተ ክትባት በመስጠትና ህጻናት በብዛት በበሽታው ሲያዙ ደግሞ የሚሰጠውን ክትባት መጠን ከፍ በማድረግ በዘመቻ መልክ ለመስጠት እንሰራለን።

የጸጥታ ችግር ባለባቸው አካባቢዎችም ቢሮአቸው የማሳወቅ ዘመቻ እንደሚያካሄድና ክትባት በሚደርስበት ሁኔታ ላይም ከሚመለከታቸው አካላት ጋር እየሰራ መሆኑንም አክለው አቶ ረጀ ገልጸዋል። ለአሜሪካ ድምጽ ገልሞ ዳዊት ከአዲስ አበባ።

በኢትዮጵያ መንግስትና በሕወሓት ተዋጊዎች መካከል ደቡብ አፍሪካ ፕሪቶሪያ ላይ የተፈረመው የሰላም ስምምነትና ናይሮቢ ኬንያ ውስጥ የተከናወነው የአፈጻጸም ስምምነት በተመለከተ ሁለት ዲፕሎማቶችን ጠይቀናል።

የዩናይትድ ስቴትስ የቀድሞ የአፍሪካ ጉዳዮች ረዳት የውጭ ጉዳይ ሚኒስትር አምባሳደር ቲቦር ናጅ እና በኢትዮጵያ የቀድሞ የዩናይትድ ስቴትስ አምባሳደር እንዲሁም የደቡብ ሱዳን ልዩ መልእክተኛ የነበሩት አምባሳደር ዶናልድ ቡስ ከካሮል ካስትል ጋር ተወያይተዋል። እንግዱ ወልዴ ከውይይቱ ውስጥ አንኳር ነጥቦችን ወስዶ እንደሚከተለው አቀናብሮታል።

በኢትዮጵያ መንግስትና በህዝባዊ ወያኔ አርነት ትግራይ ህወሓት መሪዎች መካከል ከሶስት ሳምንታት በፊት የተደረገውን የሰላም ስምምነት ተግባራዊነት እና ቀጣይነት በተመለከተ ለቪኦኤ ቃለመጠይቅ የሰጡት ሁለት የቀድሞ አምባሳደሮች ቲቦርናዥ እና ዶናልድ ቡት ናቸው። ቲቦርናዥ በዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ረዳት ጸሐፊ ከመሆናቸው በተጨማሪ በጊኒና በኢትዮጵያ በአምባሳደርነት አገልግለዋል። አምባሳደር ዶናልድ ቡት ደግሞ በኢትዮጵያ፣ ላይቤሪያ እና ዛምቢያ

በአምባሳደርነት ያገለገሉ ሲሆን ከዛ በተጨማሪ በሱዳንና በደቡብ ሱዳን ልዩ መልእክተኛ ሆነው አገልግለዋል።

ስምምነቱ ቀጣይነት ያለው ሰላም እንዲመጣ የመጀመሪያው እርምጃ መሆኑን እንዴት እንደሚረዱት የተጠየቁት አምባሳደር ቲቦርናጅ ሲመልሱ ይህን ብለዋል። ሲጀመር የተኩስ ማቆም ስምምነት በመኖሩ ብቻ እጅግ ደስተኛ ነኝ። እዚያ ላይ ለመድረስ እጅግ ከባድ ነበር። ለሁሉም በጉዳዩ ላይ ለሰሩ ወገኖች እንኳን ደስ አላችሁ ማለት እፈልጋለሁ።

በተለይ ለኦሉሴጉን ኦባሳንጆ፣ ኡሁሩ ኬንያታ፣ እንዲሁም የእኛ የሆነው ልዩ መልእክተኛ ማይክ ሃመር፣ በተለይም እሱ ከጀርባ ሆኖ ተግቶ ሲሰራ ነበር። እናም በተኩስ ማቆሙ ደስተኛ ነኝ። ስኬቱ የሚለካው ወደ ተግባር ሲገባ ነው። ወዳጄ ዶናልድ ቡት ችግሮች ዝርዝሩ ላይ እንደሚሆኑ የሚናገር ይመስለኛል።

አምባሳደር ቦትም እንደተባለው በስምምነቱ ውስጥ ወደፊት ችግር ይሆናሉ ብለው ስለሚያስቧቸው ጉዳዮች ተናግረዋል። በቅድሚያ ስምምነቱን ለመተግበር በሁለቱም በኢትዮጵያ መንግስትና በትግራይ መሪዎች በኩል ቀጣይ የሆነ የፖለቲካ ፈቃደኝነትን ይጠይቃል።

የሰብአዊ እርዳታ መልሶ መጀመሩ አስደስቶኛል። ነገር ግን ሌሎች ዋና ጉዳዮች አሁንም ተንሳፈው ይታዩኛል። ከስምምነቱ አንዱ የትግራይ ኃይሎች ትጥቅ መፍታትና የጦሩ መበተን ከኢትዮጵያ ጦር ውጭ ያሉ ሌሎች ኃይሎች መውጣት ጋር ጎን ለጎን የሚካሄድ የተባለው ነው። ይህም ማለት የኤርትራና ከአጎራባች ክልል የመጡ የብሔር ሚሊሻዎችን ማለት ነው። ኤርትራውያኑ እኔ እስከማውቀው ድረስ ዝም ብለዋል።

በዚህ ሁኔታ ውስጥ የእነርሱ ዓላማና የአማራ ሚሊሻ ከምዕራብ ትግራይ መውጣት አሁንም የትግራይ ክልል እንደሆነ ነው የሚታወቀው። እነዚህ ጉዳዮች የትጥቅ ማስፈታቱን ሂደት ሊያዘገዩት ይችላሉ። ተስፋዬ ግን ያ እንዳይሆን ነው። ኤርትራም ሆነች ከመንግስት ጋር የወገኑት የክልል ኃይሎች በሰላም ስምምነቱ ውስጥ ባለመሳተፋቸው ለስምምነቱ ተገዢ እንደሚሆኑ እንዴት እርግጠኛ መሆን ይቻላል ተብሎ የተጠየቁት አምባሳደር ናዥ

እርግጠኛ መሆን አንችልም ሲሉ መልሳቸውን ይጀምራሉ። ቀላሉ መልስ እርግጠኛ መሆን አንችልም ነው። ያ ትልቁ ቀሪ ጥያቄ ነው። እንደሚመስለኝ ከአማራ ሚሊሻ ይልቅ የኤርትራው መሪ ኢሳያስ አፈወርቂ በዚህ ሁሉ መሀል ግባቸው ምን እንደሆነ ማንም አያውቅም።

ማድረግ የሚፈልጉትን ያደርጋሉ። ለማንኛውም ዓለም አቀፍ ጫና ተገዢ አይደሉም። ኃይላቸውን ማስወጣት ካልፈለጉ ማንም ሊያስገድዳቸው አይችልም። ያ ከባድ ጉዳይ ነው። በዚሁ ጉዳይ ላይ አስተያየታቸውን ያክሉት አምባሳደር ዶናልድ ቡት ተስፋቸው በስምምነቱ ይገዛሉ የሚል እንደሆነ ተናግረው የሚከተለውን አክለዋል ኢትዮጵያ

የኢትዮጵያ መንግስት በክልል ሚሊሻዎቹ ላይ የበለጠ ስልጣኑን የሚያሳይ ይመስለኛል። በኤርትራ ላይ ግን ያን ማድረግ ከባድ የሚሆን ይመስለኛል። በዚህ ግጭት ወቅት ሁሉ እል እንደነበረው ኤርትራ ሁለት ግቦች አሏት። አንደኛ ህዋት ላይ ያላትን የቆየቂ መውጣት ሲሆን፣ ሁለተኛው ደግሞ ከኤርትራ አንጻር ኢትዮጵያን ደካማ ማድረግ ነው።

የኢትዮጵያ እንደ ሀገር የመቀጠሏ ጉዳይ ሌላው ነጥብ መሆኑን ያነሱት አምባሳደር ቡት የግጭቱ ዋና መነሻ ጉዳይም ይህ መሆኑን ጠቁመው የጠቅላይ ሚኒስትር አብይ ህልም የሆነው አንድ ማዕከላዊ መንግስትና አንድ ብሔራዊ ፓርቲ ይቀጥላል ወይስ የዘውግ ፌዴራሊዝም ይቀጥላል የሚለው ዋና ጉዳይ መሆኑን አውስተው ተደራዳሪዎቹ ሕገ መንግስቱን መተግበር ለመቀጠል መስማማታቸው የሚገርም ጉዳይ ነው ብለዋል። ያ ማለት ደግሞ የዘውግ ፌዴራሊዝምን መቀጠል መቀበል ማለት ነው ሲሉም አክለዋል።

ቅሬታ ያላቸው በርካታ የዘውግ ቡድኖች በመኖራቸው ያንን ማስተናገድ እንደሚገባና ምናልባትም እንደ መፍትሄ የሚነሳው አገራዊ ውይይት አስፈላጊ ይመስለኛል ሲሉ ሀሳባቸውን ሰጥተዋል። አምባሳደር ቦት ኢትዮጵያ ሰርቶ የሚያውቁ ሁሉ አገሪቱ ያላትን እምቅ ኃይል ይገነዘባል። በአጭር ጊዜ ውስጥ የመካከለኛ ገበያ ያላት አገር መሆን ትችላለች። ዘግናኝ ጦርነቱ መቆሙ ለዚያ ተስፋ ይሰጣል ሲሉ አስተያየታቸውን ደምድመዋል።

ዝግጅታችን ይቀጥላል። በቀጣዩ ዘገባ ደግሞ ወደ ድሬዳዋ ይሆናል የምንሄደው። በድሬዳዋ የሚሰሩ የጋሪ ባለንብረቶች የድሬዳዋ አስተዳደር የትራንስፖርት አገልግሎት እንዳይሰጡ እየከለከለን ነው ሲሉ ቅሬታ አቅርበዋል። ከስልሳ በላይ ጋሪዎች ባላወቁት ምክንያት መታሰራቸውንና ሌሎችም በነጻነት ለመስራት ፍርሃት እንዳደረባቸው ገልጸዋል። በዚህ የተነሳ ቤተሰብ ለማስተዳደር

እየተቸገርን ነው ብለዋል። ያስተዳደሩ ፖሊስ ግን እድሜያቸው ያልደረሱ ታዳጊዎች በጋሪ ተደጋጋሚ የትራፊክ አደጋ እያደረሱና የአስፋልት መንገዶችን በፋንዲያ እያቆሸሹ በመሆናቸው ነው እርምጃ የወሰድኩት ብሏል። በተጠቀሱት ጥፋቶች የተያዙ ጋሪዎችም ከሞላ ጎደል ሁሉም ተለቀዋል ብለዋል።

የጋሪ ትራንስፖርት በባለቤትነት የሚያስተዳድር ባለመኖሩ ችግሩ እንደተከሰተ የገለጸው ፖሊስ በቅርቡ ለዚህ መፍትሄ የሚሰጥ መመሪያ ይጸድቃል ብሏል። አዲስ ቸኮል ዝርዝሩን ይዘዋል።

አቶ አሸናፊ ድንሳ ይባላሉ። ለ42 ዓመታት በጋሪ አሽከርካሪነት የሰሩት የ11 ልጆች አባቱ አቶ አሸናፊ በምስረታ ሂደት ላይ ያሉ የጋሪ ባለንብረቶች ማህበር ሊቀመንበር ናቸው። ከሁለት ሳምንት በላይ ስልሳ የሚሆኑ ጋሪዎች በትራፊክ ተይዘው እንደሚገኙና ሌሎች ባለጋሪዎችም ለመስራት ስጋት ውስጥ መሆናቸውን ይናገራሉ። ምንድን ነው ስንላቸው የሆነ የምንማከር ነገር አለ ነው ያሉን። እሺ ብለን እዛ ደረን ስንሄድ ፈረሶቻቸውን ይዛችሁ ውጡ ነው የተባል ነው። ከዛ ተመልሰን ስንሄድ እኛ ባለጋሪን አናስተናግድም አሉን።

እኔ አሁን ለምሳሌ እኔ አስራ አንድ ቤተሰብ ነው የሚያስተዳድረው። ይሄ ቤተሰባችን አስራ አምስት ቀን በላይ ሀያ ቀን ሙሉ ጋሪያችን ታስሮ ነው ያለው። አንድ ፈረስ ከውሃ ከሳር ውጭ ሁለት መቶ ብር ነው የሚበላ። ይህን ሁሉ ቤት ነው የጨመሩብን። እዛ ቤተሰብ ኢዳ ላይ ይሄን ኢዳ ጨመሩልን። አንድ ትማቲም አስር ብር ነው ዳቦ አምስት ብር በገባበት ጊዜ

ይሄን ሁሉ ቤተሰብ ከቤት የምንቀልብበት መንገድ አጣን። በድሬዳዋ ትራፊክ መብሪያ የግንዛቤ ማስጨበጥና ማስፋፋት ቡድን መሪ የሆኑትን ኢንስፐክተር ጌትነት ዳባ ግን ባለጋሪዎቹ ተደጋጋሚ ትራፊክ ሕግ ጥሰቶች በመፈጸማቸው እየተያዘ እንደነበር ይናገራሉ። በእንስሳ የሚጎት ወይም የጋሪ ተሽከርካሪዎች አንደኛ በትራፊክ ፍሰቶ ላይ ከፍተኛ ጫና እየፈጠሩ እንደሆነና ከከተማውም ጽዳት አንጻር እጅግ በጣም እያበላሹ አስፋልትም እየጎዱ እንደሆነ በተደጋጋሚ ቅሬታ ይቀርባል።

ያም ብቻ አይደለም። በተለይ በተደራራቢ ወይም በተደጋጋሚ በሚባል ደረጃ በጋሪ አሽከርካሪዎች የሚደርስ የትራፊክ አደጋ ከቀን ወደ ቀን እየጨመረ የመጣበት ሁኔታ ነበር የነበረው። ከዛም ጋር ተያይዞ ችግሩ ምንድን ነው ብለን ስናይ አብዛኞቹ የጋሪ አሽከርካሪዎች እጅግ በጣም እድሜያቸው ለአቅመ ስራ ያልደረሱና በጣም ህጻናቶች ናቸው።

ኢንስፔክተር ገይትነት በአሁኑ ሰዓትም ከባለጋሪዎቹ ጋር ውይይት በማድረግ አብዛኞቹ ጋሪዎች መለቀቃቸውን ይናገራሉ። በጊዜያዊ መፍትሄው ምንድነው የተደረገው በዋና ዋና መንገዶች ላይ እንዳይገቡ ብሎም ደግሞ ለህፃናት እነኝን ጋሪዎች እንዳይሰጡ መስማማት ላይ ስለተደረሰ እሱን ቃል ገብተው የጋሊ ባለንብረታቸውን የሚያረጋግጥ ሰነድ ያላቸው ሰነድ ከሌላቸው መታወቂያ ፎቶኮፒ እያደረጉ ያንን የተሰጣቸውን

ምክርና የተሰጣቸውን አሁን ሊወሰድ የሚችለውን እርምጃ ተስማምተው ጋራቸው ኦልሞስት አብዛኞቹ ማለት ይቻላል ተለቀው ወደ ስራቸው ገብተዋል። የሚቀርቡባቸውን ወቀሳዎች ያላስተባበሩት አቶ አሸናፊ ዲንሳ ለዚህ መፍትሄው ያለው በመንግስት እጅ ነው ይላሉ። እነዛን ልጆች ደግሞ የሰው ልጆች ናቸው፣ እኛ መከልከል አንችልም። እነዛን ልጆች ማስቆም ያለባቸው እነሱ ናቸው። እነሱ ናቸው ተሰሚነት ያላቸው እንጂ እኛ አቁሙ፣ እናንተ ልጆች ለምን ትነዳላችሁ ለማለት አንችልም

አስፋልት ላይ ታበላላችሁ፣ ፍሩሽ ከፈረስ መኖ ትሰጣላችሁ ተባለ።

ያንም ያ ፍሩጅ ጋር መንገድ ላይ የሚሰጠውን ሰው መያዝ የራሳቸው መብት ነው እንጂ እኛ ለዚህ መብት የለን። አዎ፣ ፋንድያውንም ደግሞ አንድ ወይ አንድ ህግ ማውጣት ነው፣ አንድ ደንብ ማውጣት ነው። ጥረጉ እንኳን ውረዱና ጥረጉና ስሩ ቢባሉ እንኳን ጥሩ ነው። የሆነ ከረጢት ደግሞ አዘጋጁ ብሉን ጥሩ ነው። ከ17 ዓመት በፊት 1998 ዓ ም ላይ ድሬዳዋን በመታት ጎርፍ ክፉኛ ተጎርቶ የነበረው የድሬዳዋ ትራንስፖርት ባለስልጣን መስሪያ ቤት በጎርፍ ሲጥለቀለቅ ከቀዳማዊ ለስላሴ ዘመን ጀምሮ የነበረው የባለጋሪዎቹ ፋይል መውደሙን የሚናገሩት

አሸናፊ የመንጃ ፈቃድም ሆነ የመለያ ታርጋ የሚሰጣቸው የመንግስት አካል አለመኖሩን በቅሬታ ያቀርባሉ። ትራንስፖርት ይሄን ማንጃ ስጡን ብለናቸዋል። ማንጃ አንሰጥም ነው ያሉ። ለምንድ ነው የማትሰጡት ሲባል በኃይለ ሥላሴ ጊዜ ነበር ማንጃ የሚሰጠው። በደርግ ጊዜ ትንሽ ተሰጥቶ ነበር። ከዛ ወዲህ ማንጃ የሚባል የለም አሉ። አዎ፣ ታርጋም ደግሞ እነሱ ናቸው የሚሰጡት እንጂ እኛ ታርጋ መውሰድ አንችልም። ታርጋ ስጡን ነው ያልናቸው።

ኢንስፔክተር ጌትነት ዳባም የቀረበውን ወቀሳ ትክክለኛነት ያረጋግጣሉ። አስቀድሞ በማዘጋጃ ቤት ስር አገልግሎት ያገኙ እንደነበር የሚናገሩት ኢንስፔክተር ጌትነት ይህንን የሚሰራው ክፍል ከፈረሰ በኋላ ግን የጋሪ አገልግሎትን በባለቤትነት የሚመራ የመንግስት አካል የለም ብለዋል። ሆኖም በቅርቡ ጋሪን ጨምሮ የባለሶስት እግርና ባለአራት እግር

የትራንስፖርት አገልግሎት ሰጪ ተሽከርካሪዎችን አስተዳደርና አሰራር በተመለከተ ይወጣል ተብሎ የሚጠበቀው መመሪያ የባለጋሪዎችን ጥያቄ መልሳል ብለው እንደሚጠበቁ ኢንስፔክተር ጌት ነዳበ ያስረዳሉ። አሁን አንድ የተቋቋመ ግብረ ኃይል አለ። ያ ግብረ ኃይል የሚያጠናው ጥናት አለ። የህብረተሰቡ ነው በተለይ

ትራንስፖርት እጦት በሚቀርፍ ሊቀርፍ በሚችል መልኩ ጥናት አጥንቶ ምላሽ የሚሰጥ አንድ ግብረ ኃይል ተቋቁሟል። ከተለያዩ ባለድርሻ አካላቶች ያ ግብረ ኃይል የጋሪንም ጨምሮ ነው የሚያጠናው ከጥናት ውጤቱ በኋላ

በማን ይተዳደር እንዴት ይተዳደርና የትኛውን ቦታ ለጋሪ ክፍት አድርግ በሚል ውሳኔ ይሰጠበታል። የዛን ሰዓት የጋሪዎችም ምላሽ ያገኛል። የፈረስ ጋሪ በሀገራችን የከተማ ውስጥ ትራንስፖርት አገልግሎት በመስጠት ግንባር ቀደም ነው። ሆኖም በ1960ዎቹ በአዲስ አበባ ምንም አይነት አገልግሎት እንዳይሰጥ የታገደው ጋሪ በድሬዳዋ ግን ለበርካታ አስርት ዓመታት ከፔዦ ታክሲዎች ጎን ለጎን የሰውና ቁሳቁስ ማጓጓዝ አገልግሎት ሲሰጥ ቆይቷል።

ድሬዳም ስሟ ሲነሳ ጋሪዎች አማብረው ሲነሱ ኖረዋል። ከቀደምቱ አበራ ሙላት ጀምሮ እስከ አስ አራ አወቀና ላፎንቴኖች ድረስ ስለ ድሬዳዋ ያቆነቅኑ ድምፃውያን ጋሪዎችንም ጠቅሰዋል። የድሬዳዋ አስተዳደርም ለፈረስ ጋሪ በአደባባይ ሐውልት በማቆም በሀገሪቱ ብቸኛ ከተማ ነች።

በ1990ዎቹ አጋማሽ ግን የድሬዳዋ ትራንስፖርት ባለስልጣን ጋሪዎችን ለመተካት በማሰብ ባለሶስት እግር ተሽከርካሪዎችን፣ ባጃጆችን የታክስ አገልግሎት እንዲሰጡ ፈቅደዋል። በድሬዳዋ ጋሪዎች የቀድሞውን ያህል ተጽዕኖ ፈጣሪ የሆኑ መቀጠል ባይችሉም 15 ሺ ገደማ ከሚሆኑት ባጃጆች መካከል አሁንም እየሰሩ ያሉ ከ350 በላይ ባለጋሪዎች አሉ።

የከተማ መስፋፋትና የትራንስፖርት አማራጭ መብዛት የጥንቱን ጋሪ ህልውና የተፈታተኑት ቢሆንም አሁንም ድረስ ህዝቡ ይፈልገናል፣ ተሽከርካሪዎች በማይገቡባቸው ቦታዎች ጭምር እየገባን አገልግሎት መስጠታችንን እንቀጥላለን ሲሉ ባለጋሪው አቶ ሸናፊ ደንሳ ይናገራሉ። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። በቀጣዩ ዘገባ ደግሞ ወደ ደቡብ አፍሪካ ይሆናል የምናመራው። በደቡብ አፍሪካ የጨቋኙ የዘር መድሮ አገዛዝ የአፓርታይድ ሰለባዎች

በሀገሪቱ ህገ መንግስታዊ ፍርድ ቤት ደጃፍ ተሰብስበው የተገባልን ካሳ ፍጹም አልደረሰንም ሲሉ ባሰሙት ተቃውሞ ጠይቀዋል። ተቃዋሚዎቹ ገዢው የአፍሪካ ብሔራዊ ኮንግረስ ፓርቲ ሀገሪቱን ከአፓርታይድ ስርዓት ለማላቀቅ ዋነኛውን ድርሻ ከተጫወተበት ሶስት አስርት አመታት በኋላ ፍትህ ሊያሰፍን አልቻለም ሲሉ ይወቅሳሉ። ሊንዳ ጊፍታሽ ከጆሃንስበርግ ደቡብ አፍሪካ ያስተላለፈችውን ዘገባ

ደረጀ ደስታ ያቀርበዋል። በደቡብ አፍሪካ ህገ መንግስታዊ ፍርድ ቤት ደጃፍ ላይ የተሰበሰቡት የቀድሞ የአፓርታይድ አገዛዝ ሰለባዎች ፍትህን ይጠይቃሉ። አገሪቱ እንድትፈወስ እንደ ኤሮፓ አቆጣጠር በ1990ዎቹ መጨረሻ በእውነትና እርቅ ኮሚሽን የተገባላቸው ካሳ ያልተከፈላቸው መሆኑንም ይናገራሉ።

ይሁን እንጂ ከሁለት አስርት ዓመታት በኋላም ከሰለባዎቹ ጠያቄዎች መካከል የሆኑት የስልሳ ዓመቱ ታቦ ሻባኙ የመሳሰሉት ሰዎች አሁን ድረስ የተገባላቸውን ካሳ እየተጠባበቁ መሆኑን ይገልጻሉ። እኔ ለአገሪቱ ወታደር ነኝ። ፍሬውን ለማል ብላው ለዚህ ዲሞክራሲ ተዋግቻሉ። ከፍሬው አንዷን እንኳ ግን እየቀመስኩ አይደለም።

በምን ቢባል እነዚህ ሥልጣን ላይ ያሉ የመንግሥት ሰዎች የሚሠሩት ለራሳቸው ነው፣ ለሰዎች ወይም በየጊዜው ድምፅ ለሚሰጧቸው መራጮች አይደለም። ስለዚህ ነው ዛሬ ካሳ ፍለጋ እዚህ የመጣሁት። መንግሥት እስካሁን 22 ሺህ ከሚደርሱት ለአብዛኞቹ ካሳ ጠያቂ ግለሰቦች ወይም በኮሚሽኑ ለተለዩ ቤተሰቦቻቸው 1800 ዶላር የሚጠጋ ገንዘብ ከፍለዋል።

ጠያቂዎቹን የሚወክሉ የመብት ተሟጋች ቡድኖች ግን ካሳው የሚገባቸው በርካታ ሰዎች መሆናቸውን በመግለጽ በፍርድ ቤት መሟገት እንደሚፈልጉ ይናገራሉ። ለአፓርታይድ ሰለባዎች የቆመው ጋሌላ የተባለው ቡድን ቃል አቀባይ የሆኑት ጁዲ አን ሴድመን ይህንን ያስረዳሉ።

በኮቪድ በተመታንበት ጊዜ መመዘኛውን የሚያሟሉ ወደ 14000 የሚደርሱ አባላት ነበሩን። ኮሚሽኑና የገዛ ራሱ ሪፖርቱ እንደሚያመለክተው ከነዚህ ሰዎች አብዛኞቹ ፍጹም ትክክለኛ የሆኑ ጭብጦች ነበሯቸው። ጥናት ለማድረግ ግን አቅሙ አልነበራቸውም።

የፍትህ ሚኒስትር በአገሪቱ የሚገኝ እያንዳንዱ ሰው በተወሰነ ደረጃም ቢሆን የአፓርታይድ ሰለባ እንደነበር ይገልጻል። የካሳው ስምምነት በዓለም ላይ በኢኮኖሚ እጅግ የተከፋፈለችው አገር ወደ ፈውስ እንድታመራ የሚያደርግ የመጀመሪያው እርምጃ ተደርጎ በሁሉም ወገኖች ዘንድ ተወስዶ እንደነበር ተገልጿዋል። የሚኒስቴሩ ቃል አቀባይ ክሪስፒን ፊሪ ለተቃውሞ ከወጡት ጠያቂዎች ጋር በአራት የተለያዩ አጋጣሚዎች የተገናኙ መሆኑን ገልጸው

ካሳውን ለማግኘት መስፈርቶችን ያሟላሉ የተባሉ ጥቂት ጠያቂዎች ጉዳይ እየተጣራ መሆኑን ይናገራሉ። ይሁን እንጂ እኛ እንደዚህ ነን በሚል መንግስትን አግተን እንይዛለን ማለታቸው በራሱ እነርሱ ራሳቸው ማን ናቸው የሚለውን ክርክር ያስነሳል። ከኮሚሽኑ ፊት መቅረብ እንደሚገባው ሰው ራስን በትክክል ገልጸህ ማስረዳት ካልቻልክ ማን እንደሆንክ በምን እናውቃለን?

ጥያቄ ራሱ ሕጋዊ ስለመሆኑስ በምን ልናውቅ እንችላለን? መንግስትን የሚቃወሙት ካሳ ጥያቄዎቹ ብቻ አይደሉም። በመላው አገሪቱ ከመኖሪያ ቤት አንስቶ እስከ መብራት ያሉትን መሰረታዊ አገልግሎቶች ማዳረስ ባለመቻሉ በየጊዜው ለተቃውሞ አደባባይ የሚወጡ አሉ። ይህ የሆነው ገዢው የአፍሪካ ብሔራዊ ኮንግረስ ፓርቲ ኤኤንሲ በሚቀጥለው ወር አመራሩን ሊለውጥ ይችላል የተባለውን ጉባኤ ያደርጋል በተባለበት ጊዜ ነው።

የአሁኑ የደቡብ አፍሪካ ፕሬዝዳንት ሲሪል ራማፎሳ ማክሰኞ ይፋ በተደረገው የእጩዎች ፉክክርን እንደሚመሩ የተነገረ ሲሆን ወጣት እጩዎችም ለከፍተኛው ኃላፊነት ራሳቸውን እያዘጋጁ ነው። የወደፊቱ ተስፋቸው በሙስና ቅሌቶችና በቅርብ ጊዜዎቹ ምርጫዎች በታሪክ ዝቅተኛ የሆነው ድጋፍ መገኘቱ ለሚያስጨንቃቸው እንደ ፊሪ ላሉ ሰዎች ይህ መልካም ዜና ሆኖ ተወስደዋል። ፊሪ ስለዚሁ ሲናገሩ

ሁለት በጣም ወጣት የሆኑ ሶስት ቢያንስ ትላልቅ ኩባንያዎች በማገልገል ልምድ ያላቸው ጥሩ ወጣቶች ሲሆኑ እኔ እንደምለው አንዳንዶቹ የኔን ትውልድ የሚወክሉ ናቸው። ይህ ደስ የሚያሰኝ ይመስለኛል። ቢመረጡ ለኤንሲ ፍጹም አዲስ ዘመን የሚያመጣለት ይመስለኛል።

የተባለው ለውጥ ገዢው ፓርቲ ያጣቸውን እንደ ሸባኙ አይነት ሰዎችን ድጋፍ መልሶ ማግኘቱ ይቅርና የራሱን ደጋፊዎች እንኳ ይዞ ስለመቆየቱ አጠያይቀዋል። ሸባኙ ፓርቲውን መደገፍ ለምን እንደተዉ ሲናገሩ እንዲህ ብለዋል። ሰዎች ዙሪያውን መመልከት አለባቸው። ሰዎች የሚፈልጉትን ማግኘት ይኖርባቸዋል። የኤንሲ መንግስት ግን ምንም እየሰራ አይደለም። ኤንሲን የተውኩት ለዚያ ነው።

የአፍሪካ ብሔራዊ ኮንግረስ ጉባኤውን የኢሮፓ አቆጣጠር በመጪው ታህሳስ 16 እንደሚጀምር ተመልክተዋል። ክቡራትና ክቡራን አድማጮቻችን የምትከታተሉት በ22 በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በኢትዮ ሳት ከዋሽንግተን ዲሲ የሚተላለፈውን

የቅዳሜ ምሽት የአማርኛ ፕሮግራማችን ነው። ዝግጅታችን እስከ አራት ሰዓት ድረስ ይቀጥላል። አንድ ሙዚቃ ልጋብዛችሁና ወደ ቀሪዎቹ ቅንብሮቻችን እናልፋለን። አብራችሁን ቆዩ።

点恋眼给快时我把特那那个温z <music>

ቀምሰው የሚቆጣን ሰው በሌለበት ትዝ ትዝ ይለኛል። ተቋርፍነ ተጨንቀነ በማርያም ታታርቀን የአሰርነው ቀለበት ለፍቅራችን ታዘ በአንገት ልብሱ አቅለን ዝናብ ተጠልለን ስንተያይ ትዝ ትዝ ይለኛል።

к

አለች የጃኖ ባንድን ከተራራው ማዶን ነበር የጋብዝኳችሁ። እንደተዝናናችሁ ተስፋ አደርጋለሁ። የቅዳሜ ምሽት ዝግጅታችን እስከ አራት ሰዓት ድረስ ይቀጥላል። የማስተናገዳችሁ ቆንጂት ታየ ነኝ። ፕሮግራማችንን ብርሃን ኃይሉ ትመራለች። በመቀጠል በካታሩ የዓለም ዋንጫ ትንታኔ የሚሰጡን እንግዳ አሉን። ወደዚያ እንለፍ።

በአሁኑ ወቅት የኢትዮጵያን ብሔራዊ ቡድን የሚያሰለጥኑት አሰልጣኝ ውበቱ አባተ ለኢትዮጵያ የእግር ኳስ አፍቃሪያን አዲስ ሰው አይደሉም። ኢትዮጵያ ቡናን፣ ደደቢትን እና አዳማ ከተማን የመሰሉ የሀገር ውስጥ ክለቦችን ለውጤት ያበቁ አሰልጣኝ ናቸው።

አሰልጣኝ ውበቱን የካታሩን ዓለም ዋንጫ አስመልክተን በተያያዥ ጉዳዮች ላይ ሙያዊ አስተያየታቸውን እንዲሰጡን ከሰሞኑ በስልክ አገኝተናቸዋል። ያነጋግራቸው ሀብታሙ ስዩም ቀዳሚውን ጥያቄ እንደሚከተለው አቅርቦላቸዋል። እየተካሄደ ያለው የዓለም ዋንጫ እንግዲህ የተጠበቁና ያልተጠበቁ ውጤቶች እየተመዘገቡበት እንደሆነ እየታየ ነው። በእርሶ እይታ ያልገመቱት ውጤት የሚሉት አለ ይሆን? ከተጀመረ ጥቂት ቀን ቢሆኑም ያው

የተወሰኑ ጨዋታዎች ተደርገዋል እና ከሳውዲ አረቢያና አርጀንቲና ጨዋታ ብንነሳው ለሁለቱ ቡድኖች አለም አቀፍ ስፖርት ቤተሰብ የሚሰጠው ግምት አለ፣ እኛን ጨምሮ አርጀንቲና ቅድመ ግምት ሁላችንም ሰጠን ነበርና፣ ያው የሁላችን ግምት ቁልሽ ያደረገ ውጤት ነው ያየነው። በውጤቱ ብቻ ሳይሆን በጨዋታም ጥሩ ነበሩ። ያ እንግዲህ አለምን አስገርሟል ብዬ አስባለሁ። ግባሳን

ማለት ነው። ሁለተኛው የጃፓንና የጀርመንም ጨዋታ እንደዚህ ትልቁን ግምት ከተል የነበረው ለጊዜ የዓለም ሻምፒዮና ጀርመን ነውና ጀርመን በዛ ጨዋታ ተሸንፋ መውጣቷም እንደዚህ የአንድ ክስተት ነው። እንግዲህ ከወዲሁ

በደረጃ ዝቅተኛ ግምት የሚሰጣቸው ቡድኖች ጠበቀ ውጤት ያስመዘገቡበት የዓለም ዋንጫ ሆኖ ነው እያየን ያለነው። አሰልጣኝ ውበቱ እንግዲህ በኳታሩ የዓለም ዋንጫ ዘንድሮ አምስት የአፍሪካ ሀገራት ተሳታፊ ናቸው። እኔና እርስዎ ይህንን ቃለ ምልልስ በምንቀርጽበት ሰዓት ሁለት የአፍሪካ ሀገራት ተሸንፈዋል። ሁለቱ ደግሞ አቻ ወጥተዋል። የጋና ጨዋታ ዛሬ ከሰዓት ይደረጋል ተብሎ ይጠበቃል። የእስካሁኑን የአፍሪካ ቡድኖቹ አቋም እንዴት ይመለከቱታል?

አራት የመጀመሪያ ጨዋታቸውን አድርገዋል። ከተመደቡበት ምድብ አንጻር ካየ ነው ትንሽ ጠንከር ያለ ነገር እንደሚገጥማቸው ቀድሞ ማድረግ ይቻላል። በመጀመሪያው ቀን በኒዘርላንድ የተሸነፈችው ሴኔጋልን ጨምሮ፣ በእርግጥ ጠንካራ ተፎካካሪ ሆናዞ ትጓዝ ትችላለች ብዬ በግሌ አስቤ ነበር። ውድድሩ በተቃረበበት ጊዜ የሳዲዮ ማኔ መጎዳት አንድ ትልቅ ክፍተት እንደሚፈጥር ሁላችንም ተረድተነዋል ብዬ አስባለሁ።

ያው ለቁሱ በርካታውን ነገር መወጣት የሚችል ትልቅ ትልቅ ተጫዋች ነው ያጣችው መሪም ጭምር ነው ያጣችው ግን ያም ቢሆን በጨዋታው ጥሩ ፐርፎርማ አድርገው ነበረ ምናልባት ጨዋታውን ከተከታተልከው የጨዋታው መጠናቀቂያ ሰዓት ላይ ነው ግቦችን ያስተናገዱት እናትሽን በእውነት ሽንፈት አይገባቸውም ብዬ ነው የማስበው ኔዘርላንድ ጥሩ ቡድን ነው ያም ቢሆን ግን

ቢያንስ አቻ መውጣት ችሉ ነበር። እና ምናልባት በዚህ የመጀመሪያ ጨዋታ መሸነፋቸው አንድ ትግዳሮት ካልሆነባቸው በስተቀር በቀጣዩ ጨዋታ ተስተካክሎ መግባት ከቻሉ ወደ ቀጣዩ ዙር ለማለፍ እድል ይኖራቸዋል። እያስባለ ካየት ካየው ራሱ በጨዋታው ላይ ራሱ ከህይወት የተጎድ ትምህርታ እንደዚህ በጉዳት ተጫዋቾችን ማጣታቸውም ራሱ ስጓዳቸውን ያሳሰኛል። ዞሮ ዞሮ ግን ጥሩ ነገር አሳይተዋል ማለት እችላለሁ። ሞሮኮኑ እንደዚህም ካየም

እንግዲህ የተጫወተችው ከዴንማርክ ነው። ከጠንካራ ቡድን ጋር የተጫወተች እስከ መጨረሻው ጥሩ ለመጫወት ሞክረዋል። በተለይ ከረፍት በፊት በጣም ጥሩ ነበሩ ማለት ይቻላል። ጨዋታውን አቻ ማጠናቀቃቸው ትልቅ ሞራል ይሆናቸዋል። የአፍሪካ ሀገር ቡድኖችን ምናልባት ጋናን ያላየ ነው፣ ጥሩ መንገድ ሊሄዱ ይችላሉ። ግን ካለ አቅም አንጻር ግን ምናልባት ረጅም ጉዞ ጓዙ የሚችሉ ሰዎች ምን ያህል ናቸው እሱ ላይ ጥያቄ ሊሰጥ ይችላል።

እንደው በርሶ ግምት የዚህ አመት ዋንጫን ማን የሚያነሳ ይመስልዎታል? በእርግጥ ኳስን መገመት አስቀድሞ መናገር የሚከብድ ቢሆንም እንደው በእርስዎ እይታ ለዋንጫ የሚደርሱ ቡድኖች እነማን ይሆናሉ? ከባድ ነው። አሁን አሁን የምታየው ነገር ትንሽ ለመገመትም ያስቸግራል። ዋንጫ ይበላሉ ብለህ የምትገምታቸው ቡድኖች ምናልባት ከምድባቸውም ላይ አልፉ ይችሉ ይሆናል።

አታቀውም አርጀንቲና፣ ጀርመን በመጀመሪያ ጨዋታቸው መጣላቸው ያስደነግጣል። በዚህ ውድድር ያላየናት ብራዚል ነች አንዷ ለዋንጫ ከምንገምታት ቡድኖች ውስጥ የአውሮፓ

ፊልሞች ምናልባት እንግሊዝን ካየ ጥሩ ነገር ላይ ነው ያሉት። ስፔን እንደዚህ በእርግጠኛነት መናገር ባልችል፣ ብራዚል ከፋይናል ይደርሳል ወይም ዋንጫውን ለማንሳት ትልቅ እድል አለው ብዬ መናገር እችላለሁ። ካላቸው ስፋት እና በወዳጅነት ጨዋታዎች ይሄ የአፍሪካ ጨዋታ ነበራቸው። ያንን ያንን ስናይ ከእስኳድም ጥልቀት አንጻር ምናልባት ብራዚል ዋንጫውን ሊያነሳ ይችላሉ ብዬ ገምታለሁ። ግን ያው

ከባድ ነው ከሌ ይበላል ብሎ ማለት አንድ ቡድን ግን እንደው የግድ እንዲጠራ ከፈለግ ምናልባት በብራቴና ወኪል የሚሰጠው

አሰልጣኝ ውበቱ የኢትዮጵያ ብሔራዊ ቡድን እንግዲህ በቅርብ ዓመታት ውስጥ ያመጣቸውን የእግር ኳስ ወዳጆችን ያስደሰቱ ውጤቶችን በማምጣት ረገድ የእርስዎ ስም በተደጋጋሚ ይነሳል። ኢትዮጵያስ መቼና እንዴት ለዓለም ዋንጫ መድረክ ትበቃለች የሚል ጥያቄ መምጣቱ አይቀርም። በዓመታት ውስጥ እንገድበው ቢባል ኢትዮጵያ በዚህ አይነት መድረክ ውስጥ መቼ የምትቀርብ ይመስልዎታል?

ያው ከጥያቄው ከባድ ነው እንዳልኩ ያ አሁን አንድ ሀገር ብሔራዊ ቡድንን ወደ እዚህ አይነት ዓለም አቀፋዊ ውድድር ለማብቃት ብዙ ጥረት ይጠይቃል። እንዳልከው ወደዚህ ቦታ ከመጣው ጊዜ ጀምሮ ያው የምንችለውን ነገር ለማድረግ እየሞከርን ነው፣ እንደ ፌዴሬሽንም እንደ እንደ አሰልጣኝ አፍሪካ ዋንጫ ከዘጠኝ ዓመት በኋላ መግባት ችለናል። ቻን ማለፍ ችለናል። ይሄ ሁሉ ስናደርግ እንደ ቡድን

ትልቅ ኃላፊነት ነው የነበረብን። ጨዋታዎቹን ደግሞ ብሔራዊ ቡድን ሜዳ በመቀጣት ምክንያት ከሀገር ውጭ ነው እያደረግን ያለ ነው። ይህ የራሱ ከባድ ነው መለከተው እንደዚህ ተጫውተህ እንዲህ አይነት መድረኮች ላይ መገኘት በራሱ ትልቅ ክሬዲት የሚያሰጥ ነው ለፈጸሙ ልጆች፣ ሌሎች አካላት። እንደ አለም ዋንጫ አይነት ትልቅ ውድድር ላይ ለመገኘት ግን ሰፊ ስራ ይጠይቃል። እንደ ይሄ ከላይ ያለ የዘፊ ዘፍ ስራ ሳይሆን እንደ አገር እንዳይኸው ነው በቀደም አሁን

ሳውዲ አረቢያ፣ አርጀንቲና ስታሸንፍ ለአገር ምን አይነት ኩራት እንዳይተሰማቸው ህዝቡ ላይ የነበረው በራስ መተማመን፣ ደስታ፣ ትልቅ ትልቅ ኢሜጅ ነው። እና ይሄ መንግስትን የሚመለከት ጉዳዩ ላይ ያሉ ስቴክ ሆልደሮችን ሊያሳስብ የሚችል ጥያቄ ነው የጠየቀኝ። በግሌ ግን አንድ ጥሩ ኦፖርቹኒቲ ያለ ይመስለኛል። ከፊት ምናልባት የሚቀጥለው አፍሪካ ዋንጫ ምናልባትም ብቻ ሳይሆን በእርግጠኛነት የአፍሪካ የተሳትፎ ቁጥር ከአምስት ወደ ዘጠኝ ያድጋል። ስለዚህ

ይህንን ታርጌት አድርጎ በቀጣይ ሁለት የዓለም ዋንጫ ውድድሮች ላይ አትሊስት እንደው በቅርብ እኛም እያለን በእያለን ስል ፈጣሪ ነው የሰው ልጅ ዩኒቨርስ ነው በእድሜያችን ኢትዮጵያን በዚህ መድረክ ላይ አያታለሁ እያስባለሁ። ለዛ ግን ዝም ብሎ መመኘት ብቻ ሳይሆን በደንብ መስራት፣ ብዙ ትረት ማድረግ፣ እንደ መንግስት ታቅዶ መሰራት አለበት። ሌላው ቀርቶ ተገለልንበትን በሜዳችን የመጫወት

እድል እራሱ ለማግኘት እየተሰራ ያለው ስራ እጅግ በጣም ቀርፋፋ ስለሆነ እንደዚህ አይነት ነገር ሲታይ ተስፋ ሊያስቆርጥ ይችላል። ግን መንግስትን፣ የሚመለከታቸው አካላት ካሉበት ነገር ነቃ ብለው ይህንን ሀገርን ወደሆነ መስመር የመመለስ ስራ በጋራ መሰራት አለበት ብዬ ነው የማስበው። እንደኔ ግን ኢትዮጵያን በአለም ዋንጫ ለመጀመሪያ ጊዜ እናያታለን ብዬ አስባለሁ። ከአፍሪካ አለም ዋንጫ የተካፈለ ቡድን የለም።

እኛ የመጀመሪያዎቹ እንሆናለን። እያስባለው ከፈታሪ ጋር በጣም አመሰግናለሁ። ለእርስዎም ቡድን፣ ለመላ የኢትዮጵያ እግር ኳስ አፍቃሪያንም መልካም እድል እላለሁኝ። አሰልጣኙ ውበቱ አባተ በእጅጉ አመሰግናለሁ፣ በአሜሪካ ድምፅ አድማጮች ስም

ኤክስ ሀብ አዲስ በሴንተር ፎር አፍሪካን ሊደርሺፕ አማካይነት የተመሰረተ ስራ ፈጣሪነትን ከአመራር ክህሎት ጋር በማጣመር የሚሰራ ተቋም ነው። ይህ ተቋም በየዓመቱ በኅዳር ወር መጀመሪያ ሳምንት ላይ የሚታሰበው የዓለም የሥራ ፈጠራ ሳምንት ተሳታፊ ነበር። የተቋሙ መስራችና ዋና ሥራ አስፈጻሚ አቶ ቴድሮስ ታደሰ በዩናይትድ ስቴትስ ተገኝተው ልምዳቸውን ለሌሎች ዓለም አቀፍ የስራ ፈጣሪዎች አካፍለዋል።

ኤደን ገረመው በዚህ በዋሽንግተን ዲሲ በሚገኘው የአሜሪካ ድምጽ ስቱዲዮ ጋብዛ ስለ ቆይታቸውና ኤክስ ሀብ አዲስ በኢትዮጵያ ስራ ፈጠራ ላይ እየሰራ ነው ያሉትን በሚመለከት አነጋግራቸዋለች እንደሚከተለው ታቀርበዋለች። አቶ ቴድሮስ ታደሰ አርያ የኤክስ ሀብ አዲስ ዋና ስራ አስኪያጅ እንዲሁም ደግሞ መስራች ነው።

ከዚህ ቀደም በጋቢና ቪኤ ላይ እንግዳችን ነበረ። ዛሬም እዚህ ስቱዲዮ ጥሪያችንን አክብሮ ተገኝቷል። አቶ ቴድሮስ እንኳን ደህና መጣ። እንግዲህ ኤክሳብ አዲስን ከዚህ ቀደም ከአንድ አመት ተኩል በፊት በጋቢና ቪኤ ላይ ወጣቶች ታሰነጥናላችሁ፣ ስራ ፈጣሪ ወጣቶች ራሳቸውን ችለው እንዲወጡ ታደርጋላችሁና ቃለ መጠይቅ ሰርተን ነበር እናንተንም፣ እንዲሁም ደግሞ ያበቃችኋቸውንም ወጣቶች እና ለእኛ እንግዳ አይደላችሁም፣ ግን እንደው ለማስታወስ ያህል

ኤክሳብ አዲስ በአሁን ሰዓት ምን እየሰራ ነው? ምን አይነት ደረጃ ላይ ይገኛል? ግናለሁ ስለ ጋበዝሽኝ ኤደን። ኤክሳብ አዲስ እንግዲህ አሁን ከተመሰረተ አስር አመት ሊሆነው ነው። ባለፉት አስር አመታት ሲያደርግ እንደነበረው ሀሳብ ያላቸው ወጣቶችን ሀሳባቸውን ወደ ተጨባጭ ወደ ሆነ የቢዝነስ ፕሮዳክትነት ወይም ወደ ምርት ወደ አገልግሎትነት ወደ ቢዝነስነት እንዲቀይሩ ማገዝ

ነው ስራው። ይህንንም ስናደርግ ቆይተናል። በእርግጥ ስንጀምር ትኩረታችን የነበረው ዲጂታል አንተርፕረኑሮችን የዲጂታል ስራ ፈጣሪዎችን በማብቃት በማገዝ ነበር የጀመር ነው። ከዛ ከተወሰነ ዓመት በኋላ ነው ሙሉ በሙሉ በራችንን ክፍት አድርገን ማህበራዊ ስራ ፈጣሪዎችን የራሳቸውን ህይወት

እየለወጡ የማህበረሰብን ችግር እየፈቱ ከማህበረሰብ ችግር ውስጥ በዙሪያችን ካሉ ችግሮች ውስጥ እነዛን ችግሮች በመፍታት የራሳቸውን ደግሞ ቢዝነስ መስራት የሚችሉ ወጣቶችን በዲጂታልም ጉዳይ ሊሆን ይችላል፣ እንዲሁም ደግሞ በተለያዩ ስራዎች ምግብ ላይ ሊሆን ይችላል፣ ትምህርት ላይ፣ ጤና ላይ የሚሳተፉ ወጣቶችን ማብቃት ነው ስራችን። በየአመቱ የተለያዩ ፕሮግራሞችን እንሰራለን። በተለይ ከ

ፓርትነሮቻችን ጋር በመተጋገዝ በመረዳዳት እንደነ ማስተር ካርድ ፋውንዴሽን እንደ እንግሊዝ ኤምባሲ፣ የስራና ክህሎት ሚኒስቴር ጋር የዩኤንዲፒ ጋር በመተባበር በርከት ያሉ ወጣቶችን አብረን ሀሳባቸውን ወደ ቢዝነስነት እንዲቀይሩ እናግዛለን። እኛ ጋር በሚያሳልፉበት ከሶስት እስከ ስድስት ወር ባለው እንደ ፕሮግራሙ ሁኔታ ይለያያል። በነዛ ጊዜ ውስጥ የቢዝነስ ፕላናቸውን ይጽፋሉ። የማርኬቲንግ ስትራቴጂያቸውን፣ የሽያጭ ስትራቴጂያቸውን፣ የኮሚኒኬሽን ስትራቴጂያቸውን የገበያ

ጥናታቸውን ያደርጉና አንዳንዶቹ ደግሞ የግድ ፕሮቶታይፕ ማውጣት አለባቸው። ፕሮቶታይፕ ወደ ምርት ይዘው የሚወጡት ምን እንደሚመስል ማሳያ እስከ ማውጣት ድረስ ያደርጋሉ። ገበያቸውን ይሞክሩና ዶክመንታቸውን ይዘው የመነሻ ካፒታል ፈልገን አገናኝተን ወደ ስራ እንዲገቡ እናደርጋቸዋለን። በአሁን ሰዓት እኛ ማዕከል ውስጥ ከመቶ በላይ ወጣቶች ወደ መቶ ስድስት የሚጠጉ ወጣቶች አዲስ የምንጀምረው አንድ አለ እሱ ከገባ ወደ መቶ ሰላሳ የሚሆኑ ወጣቶች የተለያየ እድል ይዘን

ከመነሻ ካፒታል ጋር ወደ ገበያ እንዲገቡ በማድረግ ላይ እንገኛለን። አንደኛው ፕሮግራም ዋርካ ይባላል። ዋርካ ክላይሜት ቼንጅ ላይ

የሚያተኩሩ የስራ ፈጠራ ያላቸውን ወጣቶች አስር አንተርፕረነሮችን ከእንግሊዝ ኤምባሲ ጋር በመተባበር ያበቃንበት ነው። አሁን እኔ ከዚህ እንደተመለስኩ የምንዘጋው ፕሮግራም ነው። የእኛ ተቋም ኤክሳብ አዲስ የተመሰረተው በሴንተር ፎር አፍሪካን ሊደርሺፕ ስተዲስ አማካኝነት ነው። ያ የመጀመሪያው ድርጅታችን ነው። ሊደርሺፕ ዴቨሎፕመንት ላይ ነው የሚያተኩረው። የአመራር ክህሎት ግንባታ ነው። ሶ የእኛን ተቋም ልዩ የሚያደርገው በጣም የተለየ ትኩረት ለአመራር

ክህሎት ግንባታ እንሰጣለን። ወጣቶች አንተርፕረኖር ብቻ ከሆኑ ትርፍ ላይ ብቻ የማተኮር ዝንባሌ አለ። መሪዎች ደግሞ መሪነት ብቻ ካተኮሩ ወንበር ላይ፣ ስልጣን ላይ፣ ፓወር ላይ የማተኮር አለ። አመራር ሚና የሚጫወቱ ሰዎች አንተርፕረኑሪያል እንዲሆኑ እንደ አንተርፕረኑር እንዲያስቡ አንተርፕረኖሮች ደግሞ የመሪነት ግዴታቸውን እንዲያስተውሉ እንዲያውቁ በማድረግ ማህበራዊ ለውጥ ለማምጣት የምንሰራ ተቋም ነን አሁን

እዚህ ዋሽንግተን ዲሲ ነው ያገኘው፣ ግን በሌላ የዩናይትድ ስቴትስ ግዛት ውስጥ አንድ ለየት ያለ ጉባኤ ላይ ቆይተህ ነው የመጣኸው። እና ይሄ የዓለም አቀፉ የስራ ፈጣሪዎች ጉባኤ እንዴት ነው ወደዛ የተጋበዝከው? ይዘቱ ምን ይመስላል? ጥቂት ስለሱ ነገር። የጂኢደብሊዩ ይባላል ግሎባል አንተርፕረኖርሺፕ ዊክ ይባላል ይሄ የዓለም አቀፍ የአንተርፕረኖሮች ሳምንት ነው።

ሀሳቡ የመጣው 2008 2009 2007 አካባቢ ዩናይትድ ስቴትስ እና ወደ ዩኬ እንግሊዝ አካባቢ አሜሪካ አካባቢ የመጣ ሀሳብ ነው፣ ግን አሁን አለም አቀፍ ይዘት ያለው ፕሮግራም ነው። ሀሳቡ በነዚህ በዚህ ሳምንታት ውስጥ የኖቬምበር ሁለተኛው ሳምንት በእኛ ሀገር አቆጣጠር ካየሽው የህዳር የመጀመሪያው ሳምንት መሆኑ ነው።

በእነዚህ ሳምንታት ቀናት ውስጥ አንተርፕረነሮችን እናስባለን፣ ያመጡትን ለውጥ እንዘክራለን።

በአንተርፕረነርሽፕ ዓለም ምን ያህል እንደታገዘች እናነሳለን፣ እናስተውላለን፣ እንወያያለን። ዩ ኢቨንቶች በዓለም ዙሪያ ይደረጋሉ። ትልልቆቹ ተቋማት እንደነ ዩኤንዲፒ ያሉ ኢምብሬስ አድርገው ተቀብለውት ይረዱታል፣ ያግዙታል በተለያየ ዓለም። እኔ እንግዲህ ያገኘሽኝ እዚህ ሚኒሶታ ውስጥ ያለ አንድ ኮሌጅ እንደየካምፓስ ሬዚደንት ይሉታል እነሱ ካምፓስ ሬዚደንት ሆኜ ከተማሪዎቻቸው ጋር አንድ አራት ቀናት አንድ ሳምንት ገደማ ማለት ነው እያሳለፍኩ ከተማሪዎቻቸው ጋር የተለያየ ፕሮግራም ዲዛይን

ዲዛይን አድርገን ከነሱ ጋር ሳወራ ነው ያሳለፍኩት። ምናልባት እዚህ ላይ ጥያቄ ብጨምር ማለት ነው አንተ እንግዲህ ኢትዮጵያ ውስጥ ካሉ ወጣቶች ጋር የመገናኘትና ና የምታየት በእለት ተእለት ህይወትህ እነሱን የማብቃትና የማሳደግ ስራ ላይ የተሰማራ ሰው ነህ ና እዚህ ያሉ ወጣቶችን በእርግጥ የበለጠ ኦፖርቹኒቲ እንደሚባለው ወይም ደግሞ የተሻለ እድል እንዳላቸው እናውቃለን። ግን ካሉት ወጣቶች ጋር ስታነጻጽር ምን ነገር እሱን አያይዘህ ነገር ቆይታህን ና

የወጣቶቹን ላይ እየገመገምከው እኔ ያሳለፍኩት ሚኒሶታ ውስጥ ያለ ገስታቨስ የሚባል ኮሌጅ ውስጥ ነው። አነስ ያለ ኮሌጅ ነው እንግዲህ አነስ ያለ በእነሱ ስታንዳርድ ነው። በእናንተ አገር ስታንዳርድ መሆኑ ነው በጣም ትልቅ ነው። ካምፓሱን ካየሽው፣ የዲፓርትመንቶቻቸውን የፋኩልቲዎቻቸውን ብዛት ካየሽው፣ የተማሪዎቻቸውን ብዛትም ጥራትም ስትመለከች

በጣም የሚደንቅ ነው። የሚገርም ታሪክ ያለውም ትምህርት ቤት ነው። እኛ ኤክሳብ አዲስ ውስጥ ያልነገርኩች ሌላ የግሎባል አንተርፕረኖርስ ኤክስቼንጅ የምንለው የዓለም አቀፍ የአንተርፕረኖሮች የልምድ ልውውጥ ፕሮግራም አለን። በኬንያ፣ በኖርዌይ፣ በኢትዮጵያና በኮሎምቢያ መሀል ነው የምናደርገው። የእኛን አንተርፕረኖሮች ኮሎምቢያ ልከን እናቃለን። ኬንያም ልከን እናቃለን። አሁን ደግሞ በአካል መልሰን ከኮቪድ በኋላ ወደ እነዚህ ሀገራት እንልካለን። እኛም ከነዚህ ሀገራት እንቀበላለን። አሁን ከዚህ በኋላ ደግሞ የሚኖረን

ከዩናይትድ ስቴትስ ጋር የአንተርፕረነርሽፕ ልውውጥ ይኖረናል። ተማሪዎች ወደ ኤክስ ሀብ ይመጣሉ። ከሚቀጥለው ዓመት ጀምሮ ሀያ ሰላሳ ልጆች ይዘን መሄድ እንችላለን። ከዛ ወደዚህ ደግሞ ማምጣት የምንችልበትን መንገድም እንመለከታለን። በተረፈ ከባድ ነው፣ የአቀበት ውጊያ ነው።

ኢኮሲስተሙ ላይ ማን ማን ብዙ ናቸው። መምጣት ያለብን ውጤት ያለው ምርት ፕሮዳክት እንዲፈጠር ከተፈለገ የገንዘብ ያለው፣ ፖሊሲ የሚያወጣው፣ እውቀት ያለው፣ ሀሳብ ያለው፣ ገዢ መሆን የሚፈልገው ሁላችንም በጋራ መስራት አለብን። እኛ ጋር በጣም የተገነጣጠልን እና አሁን እኛ ሶስት ሺ ዶላር አምስት ሺ ዶላር ሰጥተን ወደ ቢዝነስ የምንልካቸውን ልጆች

ልክ እንደ እንትን ብትመለከተው፣ እንደ ፋብሪካ ብትመለከተው፣ እኛ ከኛ በፊት ልጆቹ አሉ። ከዛ ልጆቹ እኛ ጋ ይመጣሉ። ከኛ ቀጥሎ መንግስት ነበር መምጣት የነበረበት እነዚህ ልጆች ወስዶ ማምረቻ የሚያስፈልገውን ማምረቻ፣ ኦፊስ የሚፈልገውን ኦፊስ፣ በተለያየ መንገድ አብሮ መስራትን ይጠይቃል። ዝም ብሎ አይመጣም። እኛ በአስር አመት ውስጥ የሰራ ነው ትልቁ ነገር ምንድን ነው ይሄ ነገር።

ትርጉም እንደሚሰጥ ማረጋገጥ አይቻልም። አሁንም ሌላ የሚያሳዝን ሁኔታ ነው። እኛ የኛ ሀገር ወጣቶች በግጭት ውስጥ ነው ያሉት፣ በመነጋገር በመደማመጥ ታላላቆቹ የሆንን ሰዎች ልንፈታ የምንችለው ነገር ልጆቻችን ጋር ደርሶ የከበረ ጊዜያቸውን። ህይወት ልምምድ የላትም ሄደን አንዴ ነው እዚህ ምድር ላይ የምትኖሪው፣ ሪሀርሳል የለውም

የኛ በፊት የነበረው ጀኔሬሽን የራሱን ጊዜ አጥፍቶ፣ የኛ ጊዜ ባክኖ ነው፣ እንደገና ደግሞ የልጆቻችን ጊዜ የባክነ። እዚህ ያሉት ወጣቶች ቁጭ ብለው የሚያስቡት ስለ አዲሱ ዓለም አራተኛው የኢንዱስትሪያል ሪቮሉሽን የሰው ልጅ ከሮቦት ጋር፣ የሰው ልጅ ከማሽን ጋር እንዴት ብሎ ውጤታማ እንደሚሆን እየተዘጋጁ ነው።

አዲሱ ዘመን በተለይ ኮቪድ በጣም ፍጥነቱን ጨምሮታል። የአርቲፊሻል ኢንቴሊጀንስ ዘመን ነው። ብዙዎቹ ትምህርቶቻችን እኛ ዲግሪያቸውን ለመስጠት የምናስባቸው ብዙዎቹ ትምህርቶች አያስፈልጉ ኦብሶሊት ሆነዋል። በቴክኖሎጂ እየተሸፈኑ ነው። እኛ ተመረቁ ብለን የምንደሰትባቸው ስራዎች ጥቅም አልባ የሆኑ ነው። የእኛ ወጣቶች ምንድን ነው የሚያወሩት? ምንድን ነው የሚሰሩት? አንድ ግጭት እንኳን ማቆም ያልቻልን መቶ አስር ሚሊዮን ህዝቦች እኮነ

የሰው ጊዜ ክቡር ነው። የወጣቶቹም እንደዛ እዚህ ጊዜያቸውን እጅግ ሲጠቀሙበት ለመጠቀም ሲሞክሩ በስፖርት ብትይ፣ በአርት ብትይ፣ በሳይንስ በቴክኖሎጂ ስታይና የልጆቻችንን ህይወት ሁኔታ ስትመለከች ለአሁም ልንቀይረው እየቻለ የመጨረሻ ጥያቄ ነው የሚሆነው እንግዲህ

ከዚህ ቀደም እንግዳይ በነበርክ ጊዜ ጠይቀ ያለው የነበሩትን ተግዳሮቶች ነግረኸኛል። ግን ምናልባት የተሻሻሉ ነገሮች ካሉ ወይም ደግሞ አሁንም ደግም ማሳሰብ ብትፈልግ በሚል ነው ይሄንን ጠይቀ። ብዙ ጊዜ ያሉት ስራ ፈጠራ ተቋማት ወይም ደግሞ እንደዚህ ወጣቶችን የሚያግዙ ተቋማት በዋና ከተማ፣ በተለይም ደግሞ ለየት ብሎ አዲስ አበባ ላይ ብቻ ነው የሚገኙት ግን

ወጣቶቻችን ተመርቀውም እንኳን አዲስ አበባ እንዲቀሩ የሚያደርጋቸውም እሱ ነው። ስራ ፈጣሪ የሆኑ ወጣቶች በያሉበት ቦታ የራሳቸውን ችግር የማህበረሰባቸውን ችግር እንዲፈቱ ለማድረግ ወደ ክልሎች ለመሄድ ምን አስባችኋል? ንገሪ። ልክ ነው። እኛ ምኞታችን ቦሌ ላይ መቀመጥ አይደለም። የእኛ ቢሮ ቦሌ ነው፣ ኤድና ሞል አጠገብ ነው እውነቱን ለማውራት።

የወጣቶች የስራ ማበልጸጊያ ማዕከላት በየቦታው በየክፍለ ከተማው አሉ። እዛ ቢሮ እንዲሰጡን ብዙ ጠይቀናል። ምክንያቱም እኔ መስራትና መኖር የምፈልገው ከእነሱ ጋር ስለሆነ የእኛንም ልምድ ልጆቹ መጠቀም የሚችሉት አብረናቸው ብንኖር ስለሆነ፣ ቢሮችንን ሁሉ የወጣቶች የስራ ማበልጸጊያ ማዕከላት ውስጥ ለመውሰድ እጅግ ብዙ ለምነን አቅቶን ነው ቦሌ ላይ የተቀመጥ ነው። ለእኔ የቤት ክራይ የምንከፍለው ራሱ በጣም ይቆጨኛል። ለወጣቶች ስራ መፍጠሪያ

የኛን ሲስተም የኛን ቢሮ ማሻሻያ መሆን የሚችል ገንዘብ ነው። ለስፔስ ብቻ የምንከፍለው እጅግ ውድ ነው። ከአዲስ አበባም ለመውጣት እንፈልጋለን። ከአማራ ክልል ጋር የዛሬ ስድስት ዓመት ገደማ የተፈረመ የሜሞራንደም ኦፍ አንደርስታንዲንግ የመግባቢያ ሰነድ ነበረን አስር የአማራ ከተሞች ላይ ይህንኑ ለመስራት ከግጭቱ በፊት ድሬዳዋ፣ ሐረር ላይ ብዙ ስራዎች ሞክረናል። አዋሳ ላይ ሞክረናል። ትግራይ ላይ መቀሌ ላይ ብዙ ነገር ሞክረናል።

አልተሳካም። ቀላል አልነበረም። በኋላ ደግሞ ግጭት ተፈጠረ፣ ኮቪድ መጣ። ለምሳሌ እኛ አንድ ክልል ወይም አንድ ከተማ ሄደን እሺ ለማለት እና ቦታ ብቻ ቦታ ብቻ እንዲሰጡ ተማሪዎቻቸውን እንዲልኩ አንዳንዶቹ ኮሌጆች ነበሩ። ስንጠይቅ የነበረው ትንጥዬ ስፔስና ቦታ፣ ከዛ ወደ ስራ እንግባ። እቺን ለማስጀመር ራሱ በቃ አቀበት ነው፣ ከባድ ነው።

ምን ማስተካከል ይቻላል? እንደው መጨረሻ ላይ ስንደመድብ እኔ የሚመስለኝ በመንግስት አካላት ላይ ያሉ የመወሰን አቅም ያላቸው ቢሮዎች ይሄንንም መቀየር ግዴታቸው የሆኑ ሰዎችና ተቋማት መጪው ዘመን ምን እንደሆነ የገባቸው አይመስለኝም። ያንን መረዳት ያንን መተንተን መጪውን ዘመን መንግስት ብቻውን መጪውን ዘመን አንትረፕረነሩ ብቻውን መጪውን ዘመን ባለሀብት የሚባለው የተለመደው ካፒታሊስቱ ብቻውን የሚፈታው አይደለም። የሁላችንም የጋራ

ት ይጠይቃል ሶ ወደዛ መምጣት። ለዛ ደግሞ ከስር ከስር መወሰን። በተረፈ ግን በመጨረሻ በጣም በአጽንኦት ማለት የሚፈልገው ኢትዮጵያ በአስቸኳይና በተቻለችው ፍጥነት ግጭቷን ማቆም አለባት። የሚጠፋው ጊዜ የሚጠፋው የሰው ሕይወት፣ ጦርነት ትራውማ አለው። ትራውማ ደግሞ ለመዳን ረዥም ጊዜ ይፈልጋል። የሰው ልጅ አእምሮ ክሬቲቪቲው ይሞታል ግጭት ውስጥ ትራውማ ውስጥ

አሁን እንደ ሀገር እጅግ ብዙ ትራውማዎች እያስተናገድ ነው። ልጆቻችን ከዚህ በላይ ልንሰጣቸው እንችላለን፣ ይገባናል። እኔም የምመክርና ምለው ወጣቶቻችን ይዞ ወደ ስራ እንግባ። የኢትዮጵያ ትልቁ ሀብቷ ሰው ነው። አመሰግናለሁ።

የተከበራችሁ አድማጮች ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ከምሽቱ ሶስት ሰዓት እስካሁን አራት ሰዓት ሲተላለፍ የቆየው የቅዳሜ ምሽት ፕሮግራማችን እዚህ ላይ ተጠናቀቀ። አብራችሁን ስላመሻችሁ እናመሰግናለን። ከብርሃን ኃይሉ ጋር ሳስተናግዳችሁ ያመሸውት ቆንጅ ይታየ ነኝ። ሰላም፣ በደህና አደሩ